በትግራይ ክልል በሰውና በእንስሳት ያጋጠመ ድርቅ እንደሌለ እና ለመጪ ክረምት ዝግጅት እየተከናወኑ እንደሚገኙ የክልሉ የእርሻና የገጠር ልማት ቢሮ አሳውቋል። በሌላ በኩል እየተቀያየረ ባለው የተፈጥሮ የአየር ሁኔታ ምክንያት ዘንድሮ ኢትዮጵያን ጨምሮ በአንዳንድ የአፍሪካ ሀገሮች ላይ የተምች ወረርሽኝ ከሰት እንደሚችል ከወዲሁ ተሰግቷል በደቡብ ኢትዮጵያ ገና ካሁኑ ታይቷል። ከዚህም በመነሳት ገበሬዎች ማሳቸውን በጥንቃቄ በመፈተሽ ያገኙት መረጃ በፍጥነት ለባለሙያዎች ማሳወቅ እንደሚኖርባቸው ማሳሰቢያ ተሰጥቷል። ግርማ ገብሩ ያዘጋጀውን ጥንቅር ያቀርብልናል። በትግራይ ክልል ባለፈው ክረምት ጥሩ ዝናብ በመዝነቡ ምክንያት አርሶ አደሩ ጥሩ ምርት ማግኘቱን የትግራይ ክልል የእርሻና የገጠር ልማት ቢሮ ግምገማ ይገልጻል። ገበሬው ከክረምቱ ዝናብ ብቻም ሳይሆን በመስኖ ልማልማትን በቂ ውሃ ማግኘት መቻሉንም ቢሮው ያስረዳል። እንዲያውም ከቅርብ ዓመታት ጋር ሲነጻጸር የተሻለ ክረምት እንደነበር ተነግሯል። ቢሆንም ግን በቢሮው ምክትል ቢሮ ኃላፊ አቶ ፍስሐ በዛብህ የመስኖ እርሻው በከፍተኛ ውርጭ መጠቃቱን ይናገራሉ። ገበሬው ሌሎች ተለዋጭ ሰብሎች በመዝራት ተፈጥሮ እያፈራረቀ ከሚያሳየው ችግር ጋር እየታገለ ይገኛል። ከዚህ በመነሳትም በትግራይ ክልል የተወሰነ ቤተሰብ በምግብ ራሱ ያልቻለ እንደሚኖር የተጠበቀ ሆኖ እንደ ክልል ግን የድርቅ አደጋ ያልታየበት ዓመት እንደነበር አቶ ፍስሐ ገልጿል። የትግራይ የእርሻና የገጠር ልማት ቢሮ አሁን ላይ እያከናወነ ስላለው ዋነኛ የእርሻና የተፈጥሮ ሀብት እንክብካቤ ስራ ምክትል ቢሮ ኃላፊው እንደሚከተለው ይገልጹታል። ኣብዚ ሕዚ ቀንዲ ስራሕና ብፍላይ ከም ዝፍለጥ ኣብዚ ዓብይ ስራሕቲ እቲ ናይ ህዝቢ ጉልበት ተጠቂምካ እቲ ናይ ተፈጥሮ ናይ ሓመድ ድማ ናይ ቀባን ስራሕትን አሁን በተለይ በዚህ ክልል እንደሚታወቀው ትልቁ ስራችን በአካባቢው ህዝብ ኃይል የአፈርና የውሃ እንክብካቤ ስራዎችን መስራት ነው። በመጪው ክረምት ለሚተከሉ ችግኞችም ጉድጓዶች ተቆፍረው ተዘጋጅተዋል። በአጠቃላይም ገበሬው ምርታማነቱን ለማሳደግ ምንድን ነው የሚጎለው? ካለፈው ልምዳችን ካየነው በጎና ደካማ ጎኖችን ግምግመን ስልጠናዎችን እየሰጠን ነው። ከላይ እስከታች ያለው ባለሙያና አመራሩ እንዲሁም ህዝቡ ስልጠና በመውሰድ ላይ ይገኛል። አሁን በያዝነው ወቅት ላይ ይካሄድ የነበረው የበልግ የእርሻ ወቅት እየታየ ባለው የአየር ሁኔታ ለውጥ ከጊዜ ወደ ጊዜ እየቀነሰ መጥቷል ብለዋል አቶ ፍስሐ። አሁን ላይ አራትና አምስት በራያ አካባቢ የሚገኙ ወረዳዎች ብቻ ናቸው በዚሁ ወቅት የእርሻ ስራ የሚያከናውኑም ብለዋል። በተለምዶ ከመጨረሻው የካቲት ወር እስከ ሚያዝያ መጨረሻ ዝናብ የሚጥልበት ወቅት ነበር። የሜትሮሎጂ ትንበያም ዝናብ እንደሚጥል ነበር የተነገረው። ቢሆንም እንደተገመተው በቂ ዝናብ አልተገኘም። እስካሁን አስራ ሶስት ሺህ ሄክታር ብቻ ነው የተዘራው። አሁን ደግሞ ዝናቡ ተስፋ ያለው ይመስላል ብሏል የስር ኃላፊው። በአሁኑ ሰዓት እየተቀያየረ በመጣው የተፈጥሮ የአየር ሁኔታ ምክንያት ዘንድሮ በአንዳንድ የአፍሪካ ሀገራት ኢትዮጵያንም ጨምሮ በመጪው ክረምት የተምች ወረርሽኝ ሊከሰት እንደሚችል ተሰግቷል። አሁን ላይ በደቡብ ኢትዮጵያ ወረርሽኙ መታየቱንም አቶ ፍስሐ ገልጸውልኛል። ኣብ ዝቅፅል ክረምቲ ምናልባት ምስ ናይ ክሊማ ለውጢ ኣብ ዘራእቲ ይኹን ኣብ ተፈላለዩ ተኽሊ ክልልና ወራር ዝረኣዩ ባልዓት ክህሉ ይኽእሉ እዮም ተባሂሉ ይግምት። የመጪውን ክረምት የአየር ሁኔታትን በያ መነሻ በማድረግ በአዘርትና እፅዋት ላይ የተለያዩ የተምች ወረርሽኞች ሊከሰቱ እንደሚችሉ ተገምተዋል። በአህጉር ደረጃ በሀገራችንም ጭምር የተምች ወረርሽኙ ከወዲሁ እየታየ ነው። ስለዚህ ገበሬው ካሁን ጀምሮ ማሳውን በጥንቃቄ ማዘጋጀት ይኖርበታል። መረጃ ለሚመለከ ቸው ባለሙያዎች በመስጠትም ጉዳት ከመድረሱ በፊት መከላከል ያስፈልጋል። በአጠቃላይ ገበሬው ምርታማነትን ሊያሳድጉ ታልመው የሚሰጡትን የተለያዩ ዘዴዎች በሚገባ ተግባር ላይ ማዋል ይኖርበታል። አቶ ፍስሀ በዛብህ በመጨረሻ በየደረጃው የሚገኙ የእርሻ ባለሙያዎች ህዝቡን ቤተሰባዊ መሰረት ያደረገ ድጋፍና ስልጠና መስጠት ይኖርባቸዋል ብሏል። ገበሬው ሰልጥኖ አውቆና አምኖ የሚተገብረው የእርሻ ዘዴ እንዲኖረው መጣር አለብን። የተፈጥሮ የአየር ሁኔታ ለውጥ መተንበይ አስቸጋሪ ስለሆነ ለማንኛውም ዝግጁ መሆን ይኖርብናል ብለዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም